ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 15 2011 ዓ ም ዝግጅታችን ጀመረ። ጤና ስጥልን፣ እንደምናመሻችሁ። አስተናጋጆች አሉላ ከበደና አዳነች ፍሳሐዬንን የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን። አዳምጡ። ኢትዮጵያ የትምህርት ስርዓት ለውጥ አደረገች ሁለት መዋቅሮ ግን ሁለት አራት እንዲሆን ተደርጓል። የስድስት ዓመት የአንደኛ ደረጃ ትምህርት የሁለት ዓመት የመካከለኛ ደረጃ ትምህርትና የአጠቃላይ ሁለተኛ ደረጃ ትምህርት የአራት ዓመት ፕሮግራም ሆኖ ተማሪዎቹ እስከ አስራ ስምንት ዓመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው። የትምህርት ሚኒስትር ዶክተር ጥላዬ ጌቴ ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበ ነው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና በምስራቅ ሐረርጌ ዞን የቁልቢ ገብርኤል ገዳም አስተዳዳሪ የሆኑት መልአከ ኃይል ቆመስ አባ እንቁስላል ከቅዳሴ መልስ በቤታቸው ሞተው መገኘታቸውን ተከትሎ በተነሳ ተቃውሞ አንድ ሰው ሞቶ አምስት ሰዎች መቁሰላቸውን ምንጮች ለቪኦኤ አስታወቁ። ቆመሱ በአስተዳዳሪነት ተሹመው ከመጡ ገና አራት ወራቸው ሲሆን ከህዝብ ጋርም ተቀራርበው ይሰሩ እንደነበር ተገልጿል። ሞታቸውን ተከትሎ ለተቃውሞ የወጣው የከተማዋ ነዋሪ ከፖሊስ ጋር ተጋጭቶ አንድ ታዳጊ ሲሞት አምስት እንደቆሰሉ ያገኘነው መረጃ ያመለክታል። ስለ ጉዳዩ ከፖሊስ መረጃ ለማግኘት የተደረገው ሙከራ አልተሳካም። አዲስ ቸኮል ዝርዝር አለው። ከአራት ወር በፊት የቁልቢ ገብርኤል ገዳም አስተዳዳሪ ሆነው ወደ ቁልቢ ከተማ የመጡት መልአክ ሀይል ቆሞስ አባንቁ ስላሴ ከትላንት ወዲያ ከቅዳሴ መልስ በቤታቸው ሞቶ መገኘታቸው ተገልጸዋል። የቆሞሱ ሞት ሆን ተብሎ የተቀነባበረ ግድያ ነው ብሎ ያመኑ የከተማዋ ነዋሪዎች ድርጊቱን በመቃወም ሰላማዊ ሰልፍ ወጥተው ነበር። ሆኖም ተቃውሞው መልኩ መቀየሩንና በዚህም ጉዳት መድረሱን የከተማው ነዋሪ አቶ አዱኛ ሀይሌ በተለይ ለቪዮ አስታውቀዋል። አንደኛ ጥሩ ሀያ ሰባት አመት ምንም ያለማ ሀገሩ መቶ በሶስት ወር ለውጥ አመጡ፣ ልማት አመጡ። ቤተክርስቲያኑ ላይ ሀያ ሰባት አመት ዝርፊያ ይካሄድ ነበር። ያንን ዝርፊያ ያስቆሙ ከዛ በኋላ ያው ምርመራ ነው ያጣራው። ይሄ ነው ብለን እኛ ማለት ስለማንችል፣ አሁን ውጤቱ ያው ምኒልክ ሆስፒታል ሲቅር ምንው፣ ከሞቱ በኋላ ልጆቹ ህዝቡ ተባበረ። ገበሬ ማህበር ማየት ማመን ነው። እና በልማቱ ተደስቶ ህዝቡ የሰውየን ገደለ ፊት ቀርቦ ለፊት ውሳኔ ይሰጠል ብሎ ሰላማዊ ሰልፍ አደረጉ። ሰላማዊ ሰልፉ በሰላም ተጠናቆ ወረዳው አስተዳዳሪ መጥቶ አባገዳም ባለበት አደረጉ። ልጆቹ በመሀል መጥቶ መንገድ ዘጉ መሰለኝ መንገድ ክፈቱ አትክፈቱ፣ በመሀል ላይ በራሪ ጥይቶች ቆሰሌ ቆሰለ አምስት ሰው ቆሰሌ። ከአራቱ እየታከሙ ነው። አንዱ የስምንት ዓመት ልጅ ትላንትና ሞቶ ተቀበረ። ይሄ ነው በአካባችን መላክ ሀይል ቆሞስ አባ እንቁስላሴን በተመለከተ ደረጃ የተባለ የቁልቢ ከተማ ነዋሪ እንዲህ ይላል። መላክ ሀይል ቆሞስ አባ እንቁስላሴ ለአካባቢውን ባህል፣ ቋንቋ የሚችሉ ቁልቢን የሚመጥኑ በቃ ለቁልቢ የሚያስፈልጉ ሰው እሳቸው ነበሩ ከዚህ በፊት የነበሩት ሰዎች እንደ እሳቸው አይነት ሰው አልነበሩም ምክንያቱም ባህሉን ቋንቋውን የሚችሉ በቤተ ክርስቲያን እውቀታቸው ደግሞ ሙሉ በኩል ልዩ በስብከተ ወንጌል በቤተ ክርስቲያን አገልግሎታቸው ህዝቡን ለማስተባበር ያላቸው ፍላጎት በጣም በጣም የሚገርሙ ሰው ነበሩ የቆሞሱ አስከሬን ለምርመራ ወደ አዲስ አበባ ሚኒሊክ ሆስፒታል የተላከ ሲሆን የሜታ ወረዳው አመራሮችን በዛሬ ሁለት የቁልቢ ከተማ ነዋሪዎችን እንዳወያዩ ያገኘነው መረጃ ያመለክታል። ስለ ጉዳዩ ከወረዳ ፖሊስ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው ጀነራል አብዱልፈታህ አልቡርሃን ወታደራዊና ሲቪሎችን ያካተተው መማክርት መሪ በመሆን ቃለ መሀላ ፈጸሙ። ሉዓላዊው መማክርቱ በዚያች ሀገር ብሔራዊ ምርጫ እስከሚካሄድበት ጊዜ ድረስ አገሪቱን ያስተዳድራል። ሱና የተባለው የመንግስቱ ዜና አገልግሎት በዘገበው መሰረት ጀነራል አብደልፈታ አልቡርሃን ዛሬ ነው ቃለ መሀላውን የፈጸሙት። ሌሎች የመማክርቱ አባላትም በስነ ስርአቱ መሰረት ቃለ መሀላ ፈጽመዋል። መማክርቱ አስራ አንድ አባላት አሉት። ጀነራል ቡርሃን ባለፈው ሚያዝያ ወር ለሶስት አስርተ አመታት ያህል የአገሪቱ ፕሬዚዳንት የነበሩትን ኡማር አልበሽርን ከስልጣን ያስወገደውን ወታደራዊ ምክር ቤት ሲመሩ የቆዩ ናቸው። አዲሱ መማክርት የተመሰረተው ወታደራዊ መሪዎችና በሲቪሎች የሚመራ መንግስት እንዲመሰረት ሲጠይቁ በቆዩት ተቃዋሚዎች መካከል በተደረገ የስልጣን ክፍፍል ስምምነት መሰረት ነው። ወታደራዊ መሪ ሉዓላዊውን ምክር ቤት ለ21 ቀናት ይመራሉ። የሲቪል መሪው ደግሞ ለቀጣዮቹ አስራ ስምንት ወራት ያህል ይሆናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግሪንላንድን ለመግዛት ያቀረቡትን ሀሳብ የደንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ባለመቀበላቸው ደንማርክ እንደ መጎብኘት የነበራቸውን እቅድ መሰረዛቸው አስገርሞኛል ሲሉ ጠቅላይ ሚኒስትሯ ተናግረዋል። የአርክቲክ ሀገር የሆነችው ግሪንላንድ የደንማርክ አገዛዝ አካል ነች። የፕሬዝዳንቱን ጉብኝት በጉጉት ስንጠባበቅ ነበር። ዝግጅት ላይ ነበርን ሲሉ ኮፐንሃገን ላይ ለጋዜጠኞች ገልጸዋል። ጉብኝቱ ከዩናይትድ ስቴትስ ጋር ያለንን ቅርብ ግንኙነት ለማክበር የሚያስችል መልካም እድል ነበር። ዴኒማርክና ዩናይትድ ስቴትስ ስላሏቸው ብዙ የጋራ ጥቅሞች ለመነጋገር በጉጉት ስንጠባበቅ ነበር ብለዋል። የደኒማርኳ ጠቅላይ ሚኒስትር ትራምፕ እንደ አውሮፓ አቆጣጠር መስከረም አንድና ሁለት ዴንማርክን ለመጎብኘት የነበራቸውን እቅድ ትላንት ሰርዘዋል። ዴንማርክ በጣም ልዩ የሆነች ሀገር ናት፣ ህዝቧም ግሩም ነው ካሉ በኋላ ፕሬዚደንት ትራምፕ ፍሬድሪክሰን ግሪንላንድን ስለ መሸጥ ጉዳይ የመነጋገር ፍላጎት እንደሌላቸው በመግለጻቸው ታቅዶ የነበረውን ጉብኝት ለሌላ ጊዜ አቆየዋለሁ ብለዋል። ግሪንላንድ ለሽያጭ እንደማትቀርብ ጠቅላይ ሚኒስትሯ አስቀድመው ግልጽ በማድረጋቸው ዩናይትድ ስቴትስንና ደኒማርክን ትልቅ ወጪ ከማውጣትና ከብዙ ልፋት አድነዋል፣ በማለትም ጠቅላይ ሚኒስትሯን አሞግሰዋል። ግሪንላንድን አንሸጥም ማለታችን የመልካም ግንኙነታችንን ባህሪ አይለውጥም ብለዋል ጠቅላይ ሚኒስትሯ። የየመኑ ሁቲ አማጽያን ትላንት ማታ ኤምኪው ዘጠኝ የተባለ ድሮን ወይም ሰው አልባ ተዋጊ አውሮፕላን መትተው መጣላቸውን አንድ የአሜሪካ ወታደራዊ ባለስልጣን ለአሜሪካ ድምጽ ገለጡ። ባለስልጣኑ ስማቸውን ሳይገልጹ ለአሜሪካ ድምጽ በሰጡ ቃል ሰው አልባ አውሮፕላኑን መትተው የጣሉት ሁቲዎች ቢሆኑም ያን ማድረግ ያስቻለቻቸው ግን ኢራን ናት ብለዋል። በድሮኑ በሁቴዎች ቁጥጥር ስር ካለችው ሰንአ ደቡብ ምስራቅ በሚገኝ ደሃማር ላይ እንደተመታ ሌላ የአሜሪካ ባለስልጣን ገልጠዋል። ድሮኑ የተመታው በዩናይትድ ስቴትስና በኢራን መካከል ውጥረቱ በከረረበት ወቅት ነው። አድማጮች፣ ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከጾታ ጥቃት ጋር በተያያዘ ተከሰው እስራት የተፈረደባቸው ካርዲናል ጆርጅ ቴል ጉዳይ እንደገና እንዲታይ የቀረበለትን የይግባኝ ጥያቄ አንድ የአውስትሬሊያ ፍርድ ቤት ውድቅ ማድረጉን ቫቲካን እንደምትቀበል አስታውቃለች። ካርዲናል ቴል ጥፋተኛ አለመሆናቸውን ደጋግመው እየተናገሩ በመሆናቸው አቤቱታቸውን እንደገና የማቅረብ መብት እንዳላቸው ከአቡኑ መንበረ ጽህፈት ቤት የወጣ ማስታወሻ አመልክቷል። ለከፍተኛው ፍርድ ቤት አቤቱታ ማስገባት ይኖርባቸው እንደሆነ ለመወሰን የካርዲናሉ ጠበቆች የተላለፈውን ፍርድ እየመረመሩ ናቸው ተብሏል። ሮም ያለችው ሪፖርተራችን ሳቢና ካስቴል ፍራንኮ ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርበዋለች። የካቶሊካዊት ቤተ ክርስቲያን ጠቅላይ ቤተ ክህነት የገንዘብ ኃላፊ የነበሩት የ78 ዓመቱ አውስትራሊያዊ ካርዲናል ጆርጅ ፔል ቢያንስ ለመጪዎቹ ሶስት ዓመታት ወይኒ መቆየት ይኖርባቸዋል ተብሏል። ጠበቆቻቸው ያቀረቡትን የይግባኝ ማመልከቻ የቪክቶሪያ ግዛት ይግባኝ ሰሚ ችሎት ውድቅ ካደረገባቸው በኋላ ቫቲካን የፍርድ ቤቱን ውሳኔ እንደምትቀበልና እንደምታከብር የብፁዕ አቡነ ፍራንሲስ ቃል አቀባይ ማቲው ብሩኒ በሰጡት መግለጫ አስታውቀዋል። የፍርዱ ሂደት እየተከናወነ ባለበት ሁኔታ ካርዲናሉ ጥፋተኛ አለመሆናቸውን በሙሉ የፍርድ ወቅት በተከታታይ ሲናገሩ መቆየታቸውን ቅድስት ቤተ ክህነት ልብ ትላለች። ለከፍተኛው ፍርድ ቤት አቤት የማለት መብት አላቸው። ጠበቆቻቸው አቤቱታቸውን ለከፍተኛ ፍርድ ቤት ለማስገባት የ28 ቀናት ጊዜ እንዳላቸው ታውቋል። ካርዲናል ፔል የተከሰሱት እና የጥፋተኝነት ብይንም የተላለፈባቸው ከ19 ዓመታት በፊት የሜልቦርን ሊቀጳጳስ በነበሩ ጊዜ የ13 ዓመት ዕድሜያቸው ላይ በነበሩ ሁለት ወንድ ታዳጊዎች ላይ የወሲብ ጥቃት ፈጽመዋል በሚል ነው። ካርዲናሉ በስድስት ዓመት እስራት እንዲቀጡ ተፈርዶባቸዋል። ይግባኝ ካሉና ጥያቄያቸው በከፍተኛው ፍርድ ቤትም ውድቅ ከተደረገ ከሶስት ዓመት በኋላ በአመክሮ ወይንም በምሕረት የመውጣት እድል እንዳላቸው ተገልጸዋል። በመጨረሻ አድማጮች ስፖርት የኢትዮጵያ ዕድሜያቸው ከአስራ አምስት ዓመት በታች የሆኑ ታዳጊዎች ብሔራዊ ቡድን ዛሬ ባደረገው ወሳኝ ግጥሚያ በሩዋንዳ ብሔራዊ ታዳጊዎች ቡድን ሶስት ለባዶ በመሸነፉ ወደ ግማሽ ፍጻሜ የማለፍ እድሉ በዚሁ ተቀይቷል ይለናል። በሌላ በኩል ታንዛኒያ ደቡብ ሱዳንን አራት ለባዶ በሆነ ሰፊ ውጤት አሸንፋለች። ዛሬ ሰኔ 21 2019 ሶስተኛና ወሳኝ ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን በሩዋንዳ ብሔራዊ ቡድን ሶስት ለባዶ በሆነ ውጤት በመሸነፉ ለግማሽ ፍጻሜ የማለፍ ዕድሉ ተቀጭተዋል። የኢትዮጵያ ብሔራዊ ቡድን ተጫዋቾች ተደጋጋሚ ሙከራዎችን ቢያደርጉም በአካላው ብቃት ማነስ ጎል ማስመዝገብ ባለመቻላቸው ለመሸነፍ ተገደዋል። በሌላ በኩል ታንዛኒያና ደቡብ ሱዳን ባደረጉት ጨዋታ ታንዛኒያ ደቡብ ሱዳንን አራት ለባዶ በሆነ ሰፊ ውጤት አሸንፏል። በምድብ ሁለት ከሚገኙ ብሔራዊ ቡድኖች ኡጋንዳና ሩዋንዳ ወደ ግማሽ ፍጻሜ የማለፍ ሰፊ እድል ያላቸው ብሔራዊ ቡድኖች ናቸው። በወጣው የጨዋታ መርሃ ግብር ነገ ኤርትራ ከኬንያ፣ ሶማሊያ ደግሞ ከደቡብ ሱዳን ጋር ይጫወታሉ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነ በርሄን ለዘገባው እናመሰግናለን። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ና በ25 ሜትር ባንዶች በናይልሳት ቪኦኤ 24 በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 15 2011 ዓ.ም ምሽት ፕሮግራማችን ነው። በአሃዱ ሬዲዮ 94.3 ላይም በቀጥታ ልትከታተሉን ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ አስተናጋጆቻችሁ አዳነች ፍስሀዬና አሉላ ከበደነን የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል አት ቪኦኤ አማሪክ ብላችሁ ተከተሉን አድምጡ ሴቶች ወደ መሪነት ሲዘልቁ ባለባቸው ችግሮችና ፈተናዎች ላይ የመከረ ውይይት አዋሳ ላይ ተካሄደ ሴት ልጅን መልከፍ፣ ሴት ልጅን መንገድ ላይ ማማለት፣ ጉንተላ ምናምን በጣም ኖርማል የሆነ ነገር እንዴት ታይቶ ይታለፋል? እሸትና ቆንጆ ምናም ተብሎ ተዘፍኖ የለ ወይ እንዴት ምናምን የሚሉ ሰዎች አሉ። በአዋሳ ዩኒቨርሲቲ የኤች አይ ቪ መከላከልና የጾታ ማጎልበት ማዕከል ዳይሬክተር ወይዘሮ ትዕግስ ከበደ ናቸው። የሰማችሁትም ከውይይቱ መድረክ የተቀነጨበ ነው። በምሽቱ የሴቶች ክፍለ ጊዜ ዘገባ ይዘናል። አሁን አድማጮች፣ የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ ነው የምንሻገረው። የዕለቱን አብይ ርዕስ ነው። ኢትዮጵያ ላለፉት 24 ዓመታት ስትሰራበት የቆየችውን የትምህርት ስርዓት ከመጪው አዲስ ዓመት ጀምሮ እንደምታሻሽል የትምህርት ሚኒስትር ዶክተር ጥላዬ ጌቴ ለአሜሪካ ድምፅ በሰጡት መግለጫ አስታውቀዋል። ከቅድመ መደበኛ ትምህርት እስከ ከፍተኛ የትምህርት ተቋማት የሚደርሱ አዳዲስ አወቃቀሮች ይፋ መደረጋቸውንም ሚኒስትሩ ገልጸዋል። ግብረ ገብን የመሰሉ ትምህርቶች እንዲመለሱ ሲደረጉ፣ የሀገሪቱን ኢኮኖሚያዊ ርዕዮተ ዓለምን ያገናዘበ የከፍተኛ ትምህርት አወቃቀሮች እንደሚወቀሩበትም ዶክተር ጥላዬ ተናግረዋል። ሀብታሙ ስዩም ዝርዝራለው። ሩብ ምዕተ ዓመታት ያክል በሥራ ላይ የነበረውን የትምህርት ስርዓት በጎ የሆኑ ጎኖቹና እንከኖቹን በመመርመር እንደ አዲስ ማሻሻል እንዳስፈለግ የነገሩን የትምህርት ሚኒስትር ዶክተር ጥላዬ ጌቴ ማሻሻያው ነባረውን የአጠቃላይ ትምህርት እርከን በመቀየር እንደሚጀመር ይናገራል። መዋቅሮ ስድስት ሁለት አራት እንዲሆን ተደርጓል። የስድስት ዓመት የአንደኛ ደረጃ ትምህርት የሁለት ዓመት የመካከለኛ ደረጃ ትምህርትና የአጠቃላይ ሁለተኛ ደረጃ ትምህርት የአራት ዓመት ፕሮግራም ሆኖ ተማሪዎቹ እስከ 18 ዓመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው። ከአጠቃላይ ትምህርት እርከን ለውጥ በመቀጠል ከቅድመ መደበኛ እስከ ከፍተኛ ትምህርት ድረስ በሚሰጡ ትምህርቶች ላይም የይዘትና አቀራረብ ለውጥ ስለመደረጉም ዶክተር ጥላዬ ነግረውናል። ለወትሮው የቅድመ መደበኛ ትምህርት ላይ ከፍተኛ ተሳትፎ ሲያደርጉ የነበሩት በግሉ ዘርፍ የተሳተፉ ወገኖች ናቸው። አሁን ላይ ግን ከመደበኛው ትምህርት ጋር አብሮ መንግስትም እንደሚሳተፍበት ሚኒስትሩ ነግረ አጠቃላይ ትምህርቶች የሚሰጡባቸው ቋንቋዎችና እንደ አዲስ የተካተቱ ትምህርት አይነቶችም በለውጥ ውስጥ እንደታሰበባቸው ጠቁመዋል። ቋንቋን በተመለከተ ነው። ተማሪዎች በአንደኛ ደረጃ በአፍ መፍቻ ቋንቋቸው እንዲማሩ ከሶስተኛ ክፍል ጀምሮ ደግሞ የኦፊሴላዊ ቋንቋን እንዲማሩ እንግሊዘኛን ከአንደኛ ክፍልና ከዘጠነኛ ክፍል ጀምሮ በማስተማሪያ ቋንቋነት እና በሳብጀትነት እንዲሰጥ እንደዚሁም ደግሞ ለሀገር ውስጥ መግባቢያ እንዲያገለግል ሌላ ተጨማሪ ቋንቋ በየክልሎች ምርጫ እየተደረገ ተማ ተጨማሪ ቋንቋ የሚማሩበት ስርዓት እንዲዘረጋ በጥናት ላይ ተመስርቶ ምክረ ሀሳብ አለ። ሌላ የሙያ ትምህርት አብሮ ተካቶ ከቅድመ መደበኛ ጀምሮ እስከ አስራ ሁለተኛ ክፍል ቮኬሽናል ላይ የሚሆንበት ስርዓት ይዘረጋል። ከአንደኛ እስከ ስድስተኛ ክፍል ደግሞ የግብረ ገብነት ትምህርት ወይም የሞራል ትምህርት እንዲማሩና ሀገራቸውን የሚያውቁ እርስ በርሳቸው የሚከባበሩ በመልካም ስነ ምግባር የታነጹ እንደሆኑ ከሰባት ያክል በኋላ ደግሞ የስነዜጋ ትምህርት የሚሰጥበት ስራ ከመንድ ተደርጓል። ቀደም ባለው አሰራር ወደ ከፍተኛ ትምህርት ተቋማት መዘጋጃ እርከን ወይም ፕሬፓራቶሪ ስኩል ለመግባት የሚሰጠው የአስረኛ ክፍል ፈተና ቀሪ መደረጉን፣ በምትኩ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች እርከን ላይ የቴክኒክና ሙያ ትምህርቶችን ጨምሮ ተማሪዎች እንዲቀስሙ እንደሚደረግም ሰምተናል። የሁለተኛ ደረጃ ትምህርት ቤቶቻችን አብዛኞቹ አጠቃላይ ሁለተኛ ደረጃ ትምህርት ይሆናሉ። በተመረጡ ሁለተኛ ደረጃ ትምህርት ቤቶች ደግሞ የሙያ ስልጠና የፍላጎት ያላቸው ተማሪዎች የሚገቡባቸው የሁለተኛ ደረጃ ትምህርት ቤቶች እንዲኖሩን ይደረጋል። መሰረታዊ የቴክኒክና ሙያ ስልጠና ይሰጣሉ። ከዚህ ከመሰረታዊ ቴክኒክና ሙያ ስልጠና በሁለተኛ ደረጃ የሚያልፉ ተማሪዎች ደግሞ በልዩ የማትሪክ ፈተና ወደ አፕላይድ ሳይንስ ዩኒቨርሲቲዎች የሚሄዱበት ስርዓት እንዲዘረጋ ተደርጓል የመጀመሪያ አመት የመዘጋጃ ፕሮግራም እንዲሆንና ከዚህ በፊት የመሰናዶ ሁለተኛ ደረጃ ትምህርት የነበረው የአጠቃላይ ሁለተኛ ደረጃ ትምህርት አካል እንዲሆን ለስሪያችን ፈተናው ይቆምና ተማሪዎቹ የሁለተኛ ደረጃ ትምህርት ለስራ የሚያዘጋጅና ለከፍተኛ ትምህርት መግቢያው ነው የሚዘጋጅ እንዲሆን ተደርጎ የአጠቃላይ ዜጎች እስከ አስራ ስምንት ዓመታቸው በአጠቃላይ ትምህርት እንዲቆይ ይደረጋል። የከፍተኛ ትምህርት ስልጠናን በተመለከተ ዩኒቨርሲቲዎች የጥናትና ምርምር ዩኒቨርሲቲ፣ የተግባር ሳይንስ ዩኒቨርሲቲና የአጠቃላይ ትምህርት ዩኒቨርሲቲ በሚል ከሀገሪቱ የሰው ኃይል ፍላጎት ጋር በሚጣጣም መልኩ እንደሚዋቅሩም ዶክተር ጥላይ ነግረውናል። ከቀደመው በተለየ ወደ ዩኒቨርሲቲ የሚገቡ ተማሪዎች አራት ዓመታትን በትምህርት ያሳልፋሉ። ከዚህ መካከል አንደኛው ዓመት አጠቃላይ ሀገራዊ ግንዛቤ ላይ ትኩረት እንደሚያደርግ ጠቅሰዋል። ተማሪዎቹ ወደ ዩኒቨርሲቲ በሚገቡበት ጊዜ የሚዘጋጁበት የሀገራቸውን ታሪክ፣ የሀገራቸውን ጂኦግራፊ፣ የአንትሮፖሎጂ፣ የቴክኖሎጂ ጋር የሚተዋወቁበትና በተቻለ መጠን ምርጫቸው ከሁለተኛ ዓመት በኋላ በውጤታቸውና በፍላጎታቸው እየታየ የሚመደቡበት ስነ ምግባር ይኖራል። ከተማሪዎች የተግባር ልምምድ እንዲሁም ከውጭ መጋራት ጋር የተያያዙ ለውጦችም ይደረጋሉ ተብሏል። ሀገር በቀል ቋንቋዎች የምርምርና የማስተማሪያ ቋንቋዎች እንዲደረጉ እንደሚሰራም ሰምተናል። የትምህርት ጥራት ጉድለትን በተመለከተ እንደ መንስኤ ከሚጠቀሱት መካከል አንዱ የትምህርት ፊት አውራሪ እንዲሆኑ የሚመረጡ መምህራን ብቃት ዝቅተኛ የመሆኑ ጉዳይ ነው። ትምህርት ሚኒስቴር ከ2012 የኢትዮጵያ አቆጣጠር ጀምሮ ለማስተዋወቅ ባቀደው አዲስ ማሻሻያ ላይ ይህንን ችግር ለመቀነስ ብቁ መምህራንን ለመቅጠር ማሰቡን ዶክተር ጥላዬ ጌቴ ይናገራሉ። በዚህም መሰረት የቅድመ መደበኛ ትምህርት መምህራን ዝቅተኛ መስፈርት 12ኛ ክፍል አጠናቆ ሶስት ዓመት በዘርፉ የሰለጠነ፣ ከአንደኛ እስከ ስምንተኛ ክፍል ማስተማር የሚፈልግ ደግሞ የመጀመሪያ ዲግሪ እንዲይዝ፣ የሁለተኛ ደረጃ ትምህርት መምህር ለመሆን ደግሞ የማስተርስ ዲግሪ እንደሚያስፈልግ ይናገራሉ። በቴክኒክና ሙያ ስልጠና የደረጃ አንድና ደረጃ ሁለት እርክ ሆሪካኖች ላይ ስልጠና ለመስጠት መምህራን የመጀመሪያ ዲግሪ እንደሚጠበቅባቸው ከዚያ በላይ ያሉትን ደግሞ ማስተርስ ዲግሪ፣ ተባባሪ ፕሮፌሰርና ከዚያ በላይ የትምህርት ዝግጅት ያላቸው መምህራን እንዲያስተምሩባቸው እንደሚደረግ አስታውቀዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በኦሮሚያ ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ ርዕስ ስንሻገር በደቡብ በኦሮሚያ ደቡብ ምዕራብ ሸዋ ዞን ኢሉ ወረዳ አዋሽ የአዋሽ ወንዝ ሞልቶ ባስከትለው መጥለቅለቅ ከ አስር ሺህ በላይ ሰው ጉዳት እንደደረሰበት ተገለጠ። በደራሽ ውሃ በወረዳው ሶስት ቀበሌዎች ብዙ ቁጥር ያላቸው እንስሳት መወሰዳቸውንና ከ አስራ ስምንት ሺህ ሄክታር በላይ የእርሻ ማሳ መውደሙን የክልሉ የአደጋ ስጋት ስራ አመራር ኮሚሽን ለአሜሪካ ድምጽ በሰጠው መግለጫ አስታውቋል። በደረሰው መጥለቅለቅ በውሃ የተከበቡ ዜጎችን ለማስወጣትም ሆነ ድጋፍ ለመስጠት ከመከላከ መከላከያ ሚኒስቴር ሄሊኮፕተር ተጠይቆ እየተጠባበቁ መሆናቸውንም ኮሚሽኑ አመልክተዋል። ሙክታር ጀማል ዝርዝሩን ይዟል። በኦሮሚያ ክልል ደቡብ ምዕራብ ሸዋ ኢሉ ወረዳ ባለፈው ቅዳሜ ምሽት የአዋሽ ሙላት ሶስት ቀበሌዎችን አጥለቅልቆ ነዋሪዎቹን ከመኖሪያቸው ማፈናቀሉን ነዋሪዎች ተናግረዋል። የአዋሽ ሙላት ከዚህ ቀደም ባልተለመደ ሁኔታ በከፍተኛ ደረጃ ትልቅ ውድመትም አድርሶብናል ነው የሚሉት በችግሩ ከቀያቸው የተፈናቀሉት አቶ ሞሲሳ ድንቃ በአጠቃላይ እስቲ አሁን እርዳታ እየደረሰላችሁ ነው ወይ? የደረሰው ጉዳትስ ምን ምንድን ነው? መንግስት እስካሁን ዛሬ እንዴት እና ስንዴ እዚህ ደርሰዋል። የሚበላ ነገር ተፍቶ ሰው በራብ እየተጎዳ ነው። ከዚህ በፊት ያው በየአመቱ ለየት ይላል። ምንድን ነው ለየት የሚያደርገው? ሰው ቤት መኖሪያ እየገባ ልብስ ከብት ይህል እየወጣ በቃ ሰው መንገድ ላይ አሁን ቤት ይላል። አሁን ከሚገርም ነገር ቤቱ ገብቶ የወጣ ቤት ቤት አይሆንም። በቃ አቶ ሞሲሳ እና ሌሎች የአሜሪካ ድምጽ ያነጋገራቸው ተፈናቃ ተጠቃዮች ከፍተኛ ንብረት እንደወደመባቸውና ችግር እንደደረሰባቸው ተፈናቅለውም ለመረዳት ውጣ ውረድ እየገጠማቸው መሆኑንም ተናግረዋል። በችግሩ እስካሁን ድረስ ከ10 ሺህ በላይ ሰዎች መፈናቀላቸውን የተናገረው የደቡብ ምዕራብ ሸዋ ዞን አደጋ መከላከልና ዝግጁነት መምሪያ ተፈናቃዮቹን ለመርዳት በቂ አቅርቦት ቢኖርም ተንቀሳቅሶ እርዳታውን ለማቅረብ ከፍተኛ እክል እየገጠማቸው መሆኑን ነው የጽህፈት ቤቱ ኃላፊ አቶ አለማየሁ ሸፈራው ለአሜሪካ ድምፅ የገለጹት። አሁን አንደኛ እነኚህ ሶስቱ ቀበሌዎች ራሱ የተቀሩት አካባቢዎች እየሸፈነ ነው። አሁን መጠኑ እየጨመረ ነው ሚሄደው እንደገና ወደ ሌሎችም ቀበሌ ተዛምቶ ዛሬ በደረሰ ሪፖርት መሰረት ሌላ አዲስ ሁለት ቀበሌ እየገባ ስለሆነ ይሄ ጉዳት የሚያደርሰው የህዝብ መጠን እየጨመረ ነው ሚሄደው። ከአስር ሺህ በላይም ሊሆን ይችላል። አሁን ወደ አስር ሺህ አካባቢ እንደሚደርስ ነው ዛሬ ባለው ሪፖርት ማታ አካባቢ እንግዲህ ከኮሚቴዎች ጋር ቁጭ ብለን ገምግመን የመጨረሻው ሪፖርት ይታወቃል። አሁን ባለው ግምት ግን ከአስር ሺህ በላይ ሊሆን ይችላል ማለት ነው። አሁን ያው በየቀኑ ከበላይ አካላት ጋር በሰፊው እየተነጋገርን ነው። ሰሞኑን ሁለት ጀልባዎች ወደዚህ አካባቢ ደርሰው ነበረ። ጀልባዎቹ በትክክል ኦፕሬት አያደርጉም፣ በዛ ምክንያት መድረስ አልቻልም። ሌላ ተጨማሪ ጀልባ ደግሞ የሀገራችን የመከላከያ ሰራዊት ባህር ኃይል ወደዚህ አቅርቧል። ወደዛ ልንገባ የምንችልበት ኮንዲሽን ላይ እየተነጋገርን ነው። ያም በቂ ላይ ስለሚችል በተጨማሪ ሄሊኮፍተር እንዲላክ ከክልል መንግስታት ጋር የዞኑ አስተዳደር ጨምሮ እየተነጋገሩ ስለሆነ ይሄ እንደደረሰ ወደ ህዝቡ ተጠግተን ያለውን ችግር በሰፊ ልናጣራ እንችላለን። እስከዛም ግን ቁጭ አላልንም። አሁንም ቴክኒክ ኮሚቴ አቋቁመን የአካባቢውን ሁኔታ ያው የተለመደ ስለሆነ ባህሪ የአካባቢውን ሁኔታ የሚያውቁ ቴክኒክ ኮሚቴ ተቋቁመው ወደ ህዝቡ ያው ወንዝ ውስጥ እንደዛው ዱላ ምናምን ይዘው ገብተው እንዲያዩና እዛ ቁጭ ብለው በስልክ እንድገናኝ እያደረግን ነው። አቶ አለማየሁ እንደተናገሩት በአዋሽ ወንዝ ሙላት በተጥለቀለቀ አካባቢ ቢያንስ ከ25 ሺህ በላይ ከብቶች በውሃው መወሰዳቸውን ተናግረዋል። የእርሻ ማሳም የአዋሽ ውሃ ሲሳይ ሆኖ ወድሟል ይላሉ አቶ አለማየሁ ሽፈራው ችግሩን በመሠረታዊነት ለመቅረፍ የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን ከተለያዩ የፌዴራል አካላት ጋር በቁርኝት እየሰራ መሆኑን የኮሚሽኑ ምክትል ኃላፊ አቶ ገርመው ኦሊቃ ለአሜሪካ ድምፅ ተናግረዋል። በቀጣይ መፍትሄ ተብሎ ስለታሰበው ዕቅድም ጠቁመዋል። በጣም ርቀት ላይ ያሉ ወደ አስራ አራት ኪሎ ሜትር ያህልም ርቁ ቀበሌዎች አሉ። ያንንም ውሃው ከቦ እንዳለና እዛ በእግር የሚመጡት ሰዎች እየጨመረ እንዳለ በጣም ጥንቃቄ እንደሚያስፈልግ ሌላ አማራጭም መገኘት እንዳለበት ተነጋግረን፣ ይሄ ከመከላከያ ሰራዊት ጋር የሚመለከተው አካል ተነጋግሮ አንድ ሄሊኮፕተር ተዘጋጅቶ የሚያርፍበት በምን አይነት መልኩ ህዝቡን ማስተናገድ ይቻላል የሚለውን ተጠንቶ በነገ ሁለት እሱም ወደ ደረስንበት ቦታ ላይ እህልና አጠቃላይ መድኃኒትን ሌላም አስፈላጊ ነገር የማድረስ ስራ ይሰራል ማለት ነው። ዋናው ነገር ግን በመሰረቱ ይህንን ችግር ለመፍታት የምደረገው ስራ እንደ አዋሽ ተፋሰስ ባለስልጣን መሰረታዊ የሆነ ሳይንሳዊ የሆነ ጥናት እያስጠና ነው። ይሄ ማለት ምን ማለት ነው? የአዋሽ ተፋሰስ ውሃውን እንዴት ለህብረተሰቡ ጥሩ አማራጭ ተጠቃሚ ማድረግ ይቻላል የሚለውን ሰፊ ጥናት ተደርጎ ከዚህ ጀምሮ እስከ አፋር የአዋሽ ወንዝ የሚነካውን በሙሉ ማለት ነው። በሚነካ መልኩ እንዴት ማድረግ ይቻላል? ሰው እንዴት ይነሳል? ከተነሳም እንዴት ሊሆን ይችላል? የምሆን ሁሉ አማራጭ ውስጥ ያካተተ ጥናት በሚቀጥለው ዓመት ያልቅና በመሰረቱ ችግሩ ሁለት ዳግም እንዳይታይ ለማድረግ በጥናቱ ላይ ተመስርተው ተግባራዊ ማድረግ ስራ ይሰራ ማለት ነው። የአዋሽ ተፋሰስ ባለስልጣን በአካባቢው ላይ በተደጋጋሚ የሚታዩ ችግሮችን ለመቅረፍ ሲል ከፍተኛ በጀት የተመደበበት በጥናት የተደገፈ ስራዎችን እየሰራ የነበረ ቢሆንም ጉዳዩ በሌላ ማምለጫ መንገድ ችግር መግጠሙን አቶ ገረመው ተናግረዋል። የአዋሽ ተፋሰስ ባለስልጣን ከደቡብ ምዕራብ ሸዋ እስከ አርሲ አልፎ እስከ አፋር ክልል አዋሽ አካባቢ የሚኖሩ ዜጎች ከወንዙ ጋር በሰላምና ስለ ልማት ብቻ ሊኖሩ የሚችሉበት መንገድ እንዲገራ መጪው ጥናት ከፍተኛ አስተዋጽኦ ያበረክታል ተብሎ እንደሚጠበቅም ጠቁመዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ዶክተር ጀማል እናመሰግናለን። የመካከለኛው ምስራቅ ጸጥታና መረጋጋት ዋናው አደጋ ኢራን ነች ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከሰዋል። የውጭ ጉዳይ ሚኒስትሩ ትላንት ማክሰኞ በተባበሩት መንግስታት የጸጥታ ምክር ቤት በተካሄደ በመካከለኛው ምስራቅ ውስብስብ ፈተናዎች ላይ ባተኮረው ውይይት ላይ ባሰሙት ንግግር ዘመን ላስቆጠሩ ችግሮች በአዲስ አስተሳሰብ መፍትሄ እንዲፈልግ አሳስበዋል። ሌላ በኩል ደግሞ ዩናይትድ ስቴትስን ጨምሮ ክልላዊና ዓለም አቀፍ ኃይሎች በተናጠል የሚወስዷቸው እርምጃዎች የአካባቢውን ውጥረት እያባበሱ ናቸው ሲሉ ከውይይቱ ተሳታፊዎች አንዳንዶቹ ውንጀል አሰምተዋል። ዝላቲሳ ሆክ ያጠናቀረችውን ዘገባ ቆንጅታ በትናንቱ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውይይት አብዛኛውን ትኩረት ይዘው የቆዩት ኢራን የደቀነችው የኒክሌር የጦር መሳሪያ ስጋት፣ የሶሪያና የየመን አውዳሚ ጦርነቶች፣ ለረጅም ጊዜ የዘለቀው የእስራኤልና የፍልስጤም ግጭት ደግሞ በመካከለኛው ምስራቅ ያለው የተዛባ የኢኮኖሚ ይዞታ እነዚህ ሁሉ ነበሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሲናገሩ ኢራን የኒውክሊየር መርሃ ግብሯና በሆርሙዝ ሰርጥ ላይ የፈጸመችው አድራጎት ለዓለም ጠንቅ ነው ብለዋል። ኢራቅ፣ ሊባኖስ፣ ሶሪያና የመን ውስጥ የምትፈጽመው ጣልቃ ገብነትም በክልሉ ከባድ የሆነ ሰብአዊ ጉዳት እያደረሰ እንደሆነ አክለው ተናግረዋል። የውጭ ጉዳይ ሚኒስትሩ በአሌፖ፣ በአደን፣ በትሪፖሊ፣ በቴሄራን፣ በአጠቃላይ በመካከለኛው ምስራቅ ዛሬ ከምን ጊዜው የሚበልጥ ትብብር ያስፈልጋል። ያ ግልጽ ነው። የቆዩ ችግሮችን በአዲስ አስተሳሰብ መፍታት ይኖርብናል። ዩናይትድ ስቴትስና ፖላንድ የዋርሶ ሂደት ተብሎ በተሰየመ የሰላም ጥረት የተለያዩ የጸጥታና ሌሎችም ችግሮች ላይ ተወያይተው መፍትሄ የሚፈልጉ ሰባት ቡድኖችን አቋቁመዋል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጨምረው አስረድተዋል። ሩሲያ ሂደቱን ከአንድ ወገን የተወጠነና ከዲፕሎማሲያዊነት የወጣ ስትል ውድቅ አድርገዋለች። የተባበሩት መንግስታት ድርጅት የሩሲያ ምክትል ተወካይ ዲሚትሪ ፖሊያን ዮሃንስኪ እንዲህ ይላሉ። ኢራን በቀጥታ እየተሰደበች ባለችበት የትንኮሳ አድራጎት እየተፈጸመባትና አዋጅ በሆነ መንገድ ማዕቀብ ተጥሎባት በሌላ በኩል ድርድሩ ጠረጴዛ ዙሪያ ተቀመጡ መባል አይገባንም። ዩናይትድ ስቴትስ ኢራን ላይ የጣለችው ማዕቀብ ዓለም አቀፍ ሕግጋትን የጣሰ ነው ያሉት የሩሲያው ተወካይ የሀገሪቱን ምጣኔ ሀብት አሽመድምደዋል ብለዋል። ቀጥለውም የዩናይትድ ስቴትስ ስድብና ማስጠንቀቂያን ጨምሮ የምታራምደው አቋሟ ለጠቅላላ አካባቢው ብጥብጥ አስተዋጽኦ አበርክቷል ሲሉ የሩሲያው የተባበሩት መንግስታት ድርጅት ተወካይ ተናግረዋል። የጀርመኑ ተወካይ አንድሪያስ ሚካሊስ በበኩላቸው በህብረት ሳይሆን ለየብቻ የሚካሄዱ እንቅስቃሴዎች የመካከለኛው ምስራቅን ውጥረት እንዳባባሱ ነው ያስረዱት። በአለም አቀፍ ደረጃ የሚካሄዱ ጥረቶችን ማስተባበር እንደሚገባም አሳስበዋል። የክልሉ መሪዎችም የህዝቦቻቸውን ሰብአዊ መብቶች እንዲያከብሩ የጀርመኑ ተወካይ ጥሪያቸውን አቅርበዋል። ህዝቦቻቸው አፈና፣ ሰቆቃ፣ ረሃብ፣ ሁከት በሌለበት ሀገር የሚኖሩበትን የፖለቲካ ድባብ መፍጠር የራሳቸው የመንግስታቱ ኃላፊነት ነው። ህዝቦቻቸው ደህንነታቸው፣ ክብራቸውና መብታቸው ተጠብቆ እንዲኖሩ ማስቻልም አለባቸው። በዓለም አቀፍ ደረጃ የሚደረሱ ስምምነቶችና የተባበሩት መንግስታት ድርጅት የሚያሳልፋቸውን ውሳኔዎች በተለይም ደግሞ የእስራኤልና የፍልስጤማውያን ግጭት በሁለት መንግስት ምስረታ መፍትሄ እንዲደረግለት የሚጠይቁትን ሁሉም ወገኖች እንዲያከብሩ ጠይቀዋል። ከባድ ብጥብጥ ባለባቸው አካባቢዎች የምጣኔ ሀብት ልማት ማካሄድ አንገብጋቢ መሆኑንም ነው ጨምረው ያሳስቡት። ለሴቶችና ለወጣቶች የትምህርትና የስራ እድልን ማስፋፋት አስፈላጊ መሆኑንም አስምረውበታል። አድማጮች የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ከሰላሳ አንድ ያመለክታል። ወደ ሁለተኛው አጋማሽ ከመዝለቃችን በፊት እዚህ ግድም በሙዚቃ ፋታ እንወስዳለን። ድምፃዊው ጎሳዬ ተስፋዬ ነው።

ሳይ ተስፋዬን ለዜማው መሆን እናመሰግናለን። አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ዲሞክራሲ በተግባር የኦጋደን ብሔራዊ ነጻነት ግንባር ኦብነግ አሁን እየተካሄደ ባለው ዲሞክራሲያዊ ሽግግር በንቃት እንደሚሳተፍና በመጪው ምርጫም እንደሚካፈል ገለጸ። በአገር አቀፍ ፓርቲነት ለመመዝገብ ለምርጫ ቦርድ ማመልከቻ ማስገባቱንም አስታውቋል። ያለው ፌዴራላዊ ስርዓት የኢትዮጵያ ሕዝቦችን በአንድነት ለማኖር የጋራ መተማመኛ እንደሆነም አስገንዝቧል። መለስካቸው አመሀ ዝርዝር አለው። በአዲስ አበባ ከተማ ለመጀመሪያ ጊዜ በይፋ ጋዜጣዊ ጉባኤ የጠራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በጠቅላይ ሚኒስትር አብይ አህመድ የተደረገውን የሰላም ጥሪ ተከትሎ የሰላም ስምምነት ከመንግስት ጋር ከተፈራረመ በኋላ ስምምነቱን ቃል በቃል እየተገበረ እንደሚገኝ ገልጿል። በዚህም ምክንያት ዛሬ የሶማሌ ክልል ከየትኛውም የሀገሪቱ ክፍልና ከመላው አፍሪካም በላይ ሰላም የሰፈነበት ክልል ሆነዋል ብሏል። የኦብነግ መግለጫ። ኦብነግ በዚህ መግለጫው ጨምሮ እንዳመለከተው ግንባሩ በኢትዮጵያ እየተካሄደ በሚገኘው የሰላምና ዴሞክራሲ ግንባታ ድርሻውን በንቃት እየተወጣ እንደሆነ ገልጾ በሚቀጥለው ዓመት በሚደረገው አገር አቀፍ ምርጫም እንደሚካፈል አስታውቋል። የመግለጫውን ጽሑፍ ያነበቡት የኦብነግ ሊቀመንበር አቶ አብዱራህማን ሸህማዲ ኦልፍ ብሊቭ ዛ ፌደራል አሬንጅመንት ስቲል ኢንኮምፕሊት ኒድስ ቱ ቢ ኢምፕሩቭድ ኦብነግ የፌዴራል ስርዓቱ አሁንም ሙሉ እንዳልሆነ ያምናል፣ መሻሻል እንዳለበትም ያምናል። በሕገ መንግስቱ የተቀመጡ አንቀጾች ሁሉ በተግባር እንዲውሉም ይጠይቃል። ኦብነግ ሁሉም ብሔሮች የፌዴራሉ መዋቅር ውስጥ እኩል ቦታ ተሰጥቷቸዋል ብሎ አያምንም። ይህም ለፌዴራሉ መንግሥት በአስቸኳይ ማስተካከያ ይደረግበታል የሚል ተስፋ አለው። ኦብነግ በኢትዮጵያ እየተካሄደ ባለው ዲሞክራሲያዊ ለውጥ ድርሻውን በብቃት ለመወጣትም ይፈልጋል። ስለሆነም በመጪው ምርጫ ይሳተፋል። ምርጫውም ፍትሐዊና ሀቀኛ እንደሚሆን፣ በመላ ኢትዮጵያም ሰላም እንደሚሰፍን ተስፋ ያደርጋል። ኦብነግ ባለው ነገር ሙሉ በሙሉ ደስተኛ እንዳልሆነም አልሸሸገም። አሁን በስራ ላይ ያለው ሕገ መንግሥት የሕዝቦችን ራስን በራስ የማስተዳደር መብት ማወቁ መልካም ሆኖ ሳለ የፌዴራል ሥርዓቱ ሁሉንም ብሔርና ብሔረሰብ በእኩል የሚያሳትፍ ባለመሆኑ ይህ ጉድለት የሚቀናበት ብልሃት እንደሚያስፈልግ ጠቁመዋል። መግለጫው አክሎም የወብነግ አቋም ሀገር አቀፍ ምርጫው ቀደም ሲል በተያዘለት የጊዜ ሰሌዳ እንዲካሄድ ነው። ይሁንና ይህ ምርጫ በአንዳች ምክንያት ለሌላ ጊዜ ቢተላለፍ ተቃዋሚ ኃይሎች በፌዴራል መንግሥቱ ተካተው ሐቀኛ ሽግግር የሚካሄድበት አንድ ዘዴ መበጀት አለበት ብሏል። መግለጫውን የሰጡት የግንባሩ ሊቀመንበር አቶ አብዱራህማንና የግንባሩ ሥራ አስፈጻሚ አባልና የአዲስ አበባው ጽፈት ቤት ኃላፊ አቶ ሐሰን ሞሊን እንዳሉት የኦጋዴን ነጻነት ግንባር ለምርጫ ቦርድ ባስገባው የምዝገባ ማመልከቻ በአገር አቀፍ ፓርቲነት እንዲመዘገብ ግንባሩ አመልክቷል። ለዚህም አቶ አብዱራህማን ማብራሪያ ሰጥተዋል። ላለፉት አንድ መቶ ዓመታት የሶማሌ ህዝቦች ሕይወት አቅጣጫ ሲወሰን የነበረው በአዲስ አበባ ነው። ስለሆነም እዚህ ከተማ ውስጥ ስፍራ ሊኖረን ይገባል። በሀገራዊ ፖለቲካ መሳተፍ አለብን። በዚህም የዚችን ሀገር መጻኢ እድል በጋራ መካፈል እንችላለን። ለዚህ ነው አገር አቀፍ ፓርቲ መሆን የምንፈልገው። ቀላል ነው። እንደ ሶማሌዎች በማዕከላዊ መንግስት ያገባናል። በአማራ፣ በትግራይ፣ በኦሮሚያ፣ በአፋር፣ በኮንሶ፣ በወላይታ፣ በየትኛውም የኢትዮጵያ ክፍልም ያገባናል። ስለሆነም በኢትዮጵያ ፖለቲካ አንድ ትልቅ ሚና ያለን መሆን አለብን ብለን እናምናለን። ለዚህ ነው እንደ አገር አቀፍ ፓርቲ ለመመዝገብ ያመለከት ነው። መግለጫው ካሰፈራቸው የአቋም ነጥቦች አንዱ በሥራ ላይ ያለው ሕገ መንግሥት ለብሔር ብሔረሰቦችና ሕዝቦች የሰጠው የራስን በራስ የማስተዳደር መብትና የፌዴራሉ ሥርዓት የኢትዮጵያ ሕዝቦች በአንድ ላይ ለመኖር አነስተኛው የጋራ ዋስትና በመሆኑ ሊጠበቅ እንደሚገባው፣ ያ ካልሆነ ግን የአገሪቱ ሰላም አደጋ ላይ ሊወድቅ እንደሚችል አሳስበዋል። መለስካቸው አማሃ። ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። እናመሰግናለን። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ 22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን አሜሪካና ሕዝቧ የትራምፕ አስተዳደር የዩናይት ስቴትስ ኢሚግሬሽን አስተዳደር ያቀርበው የነበረውን ወይም የሚያቀርበውን የሕክምና የምግብ ወይም የመኖሪያ ቤት እርዳታ መርሃ ግብሮችን የተጠቀሙ ዩናይት ስቴትስ ውስጥ የሚገኙ የውጭ ሀገር ሰዎች ቋሚ የመኖሪያ ፍቃድ ወይም ዜግነት እንዳያገኙ የሚከለክል አዲስ ፖሊሲ አውጥቷል። ለውጭ ሀገር ሰዎች የሚከራከሩ ተሟጋቾች በበኩላቸው ይህንን በቅርቡ ይፋ የተደረገ ፖሊሲ ዝቅተኛ ገቢ ባላቸው ሰዎች ላይ የተነጣጠረ ነው ሲሉ ነቅፈውታል። ፓትሲ ውዲ ኳስዋራ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ለአሜሪካና ሕዝቧ ፕሮግራሟ እንዲህ አሰናድተዋለች። አርቱሮ ባልቢኖ ከ14 ዓመታት በፊት በህገወጥ መንገድ ነው ዩናይትድ ስቴትስ የገቡት። ባለቤታቸው አሜሪካዊት ናቸው፣ ልጆቻቸውም እንዲሁ። ይሰሩበት ከነበረው የግንባታ ኩባንያ ያመጡት ደብዳቤ ስራ ለማግኘት አስችሏቸዋል። ታዲያ ባለፈው መጋቢት ወር ቋሚ የመኖሪያ ፈቃድ ግሪን ካርድ የሚባለው እንዲሰጣቸው ማመልከቻ ሲያስገቡ ተቀባይነት አላገኙም። ምክንያቱ ምን ይሆን? ቤተሰባቸው ለባለ ዝቅተኛ ገቢ ቤተሰቦች የሚሰጠውን የምግብና የሕክምና እርዳታ እየተጠቀመ በመሆኑ ሜዲኬድና፣ የምግብ እርዳታው ፉድ ስታምፕ የሚባለውን አርቱሮ ባልቢኖ እንዲህ ይላሉ። ሁሉም ነገር መልካም ሆኖ ተመልሼ ከቤተሰቤ ጋር ለመሆን እችላለሁ ብዬ ለማሰብ እፈልጋለሁ። ተመልሼ ልጆቼ ሲያድጉ ለማየት አልችልም ብሎ ማመን ከባድ ነውና ታዲያ ከጥቂት ቀናት በፊት ይፋ በሆነው በአዲሱ የኢሚግሬሽን ፖሊሲ እንደ ባልቢኖ በግብር ከፋዩ ሕዝብ ላይ ሸክም ይሆናሉ ተብለው ሕጋዊ የመኖሪያ ፈቃድ የተከለከሉ የውጭ ሀገር ሰዎች ብዙዎች ናቸው። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎቶች ተጠባባቂ ዲሬክተር ኬን ኩቺኔሊ አዲሱ ፖሊሲ ለምን እንዳስፈለገ ሲያስረዱ እንዲህ ነበር ያሉት። የፕሬዝደንት ትራምፕ አስተዳደር ራስን መቻልና የግል ኃላፊነት እሴቶችን እያስከበረ ነው። ፍልሰተኞች ራሳቸውን ችለው እዚህ አሜሪካ ውስጥ ስኬት እንዲያገኙ ለማረጋገጥ ሲባል ነው። ሕጋችን በአጠቃላይ የህብረተሰቡ ሸክም ሊሆኑ የሚችሉ የውጭ ሀገራት ተወላጆች ወደ አገሪቱ እንዳይገቡ ማድረግ ነው። እዚህ ከገቡም ቋሚ የመኖሪያ ፈቃድ አያገኙም። በ36 ወር ወይም በ3 ዓመት ጊዜ ውስጥ ማለት ነው። ለ12 ወራት አንድ ወይም ከአንድ በላይ የመንግስት እርዳታ ወይም ድጎማ የተቀበለ ተብሎ ነው የሚገለጸው። ለውጭ ሀገር ሰዎች ጥቅም የሚታገሉ ተሟጋቾች ታዲያ የትረምፕ አስተዳደር ሆን ብሎ ደሃ የውጭ ሀገር ሰዎችን ለመጉዳት ፈልጎ ነው ብለው ይወነጅላሉ። አዲሱ ፖሊሲ ተግባራዊ የሚሆነው እንደ አውሮፓውያን አቆጣጠር ከመጪው ጥቅምት ወር አጋማሽ በኋላ እንደሚሆን ነው የተገለጸው። ይሁን እንጂ ከወዲሁ በውጭ ሀገር ተወላጆች ማህበረሰቦች ዘንድ ስጋት እየፈጠረ ይገኛል። ክሪስቶባል ራሞን የሪፐብሊካንና ዲሞክራቲክ ፓርቲዎች በጋራ ህብረት ፖሊሲዎች እንዲያፈልቁ የሚሰራ ማዕከል ከፍተኛ የፖሊሲ ተንታኝ ናቸው። እንዲህ ሲሉ ያስረዳሉ። ይህ የህብረተሰብ ሸክም ህግ አንዳንድ ሰዎች የመንግሥት እርዳታ ለማግኘት ከመሞከር እንዲቆጠቡ አድርጓል። በኢሚግሬሽንና በጉምሩክ አስከባሪዎች እንዳይነቃባቸው ስለሚፈሩ ነው። ለረዲኤት ከማመልከት የሚቆጠቡት። ፕሬዚደንት ትራምፕ እንደ ኤሮፓውያን አቆጣጠር በሚቀጥለው 2020 ዓመተ ምህረት በሚካሄደው ፕሬዝደንታዊ ምርጫ ድጋሚ ለመመረጥ ይወዳደራሉ። ስለዚህም በኢሚግሬሽን ጉዳይ የሚያሳዩት ጠንካራ አቋም ድጋፍ ሊያስገኝላቸው እንደሚችል ነው ክሪስቶበል ራሞን የሚያስረዱት። ይህ አቋም ለእሳቸው ጽኑ ድጋፍ ባላቸው ማህበረሰቦች ዘንድ ትልቅ ተቀባይነት ያገኛል። በተለይም ዴሞክራቶች ህጋዊ ፈቃድ የሌላቸው ፍልሰተኞች የመንግሥት ጥቅማጥቅምን እንዲያገኙ መናገሩን ከቀጠሉ ትራምፕ ለወደፊትም ሊያነሱት ይችላሉ። ሕጉ ሰብአዊነትን መሰረት ያደረገ እንደ ስደተኞችና ጥገኝነት ጠያቂዎች የመሳሰሉትን የሚያቅፈውን የኢሚግሬሽን ፕሮግራም አይመለከትም ተብሏል። ለህገወጥ አስተላላፊዎች ድርጊት ሰለባ ለሆኑና በቤት ውስጥ ጥቃት የደረሰባቸውን ደንቡ የተለየ አስተያየት እንደሚያደርግም ተጠቅሷል። የቤተሰብ ግንኙነትን መሰረት ያደረገ የኢሚግሬሽን ተጠቃሚነትን እድልም አይነፍግም። ይሄም ለቤተሰባቸው አባል በልማዱ ግሪን ካርድ በመባል የሚታወቀው የመኖሪያ ፈቃድ ማመልከቻ የሚያስገቡ ዜጎች አስቀድሞም ወጪያቸውን መሸፈን መቻላቸውን ማረጋገጫ ስለሚጠየቁ በዚህ ደንብ አዲስ የሚጣልባቸው ገደብ አይኖርም። ቆንጅትን እናመሰግናለን። አሁንም የቆንጅት ፕሮግራም ነው የሚቀርበው። ሴቶችና ሴቶች ወደ መሪነት ሲዘልቁ ባሉባቸው ችግሮችና ፈተናዎች ላይ የመከረ ውይይት ሐዋሳ ላይ ተካሂዷል። ዋና ዋና ችግሮች ተብለው በውይይቱ ላይ ከተነሱት ነጥቦች መካከል እድል አለማግኘት በሕገ መንግስት የተደነገጉ መብቶችና ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች አለመከበር ተጠቅሰዋል። ዮናታን ዘብድዮስ ከሐዋሳ ያጠናቀረው ዘገባ ዝርዝሩን ይዟል። በዚህ ውይይት ላይ የተገኙት የደቡብ ክልል ወጣቶች፣ ሴቶችና ሕጻናት ቢሮ ምክትል ኃላፊና የሴቶች ዘርፍ መሪ ወይዘሮ ጥድ አይዛም ከማኅበራዊ እታዊ ጋር ተያይዞ ለዘመናት የቆየ የወንዶች የበላይነት እኛ ሴቶች ማንኪደው፣ በራስ የመተማመንና የበታችነት ስሜት በውሳኔ ሰጭነት ቦታ እንዳንገኝ አድርገናል ብሏል። ሁሉም ባይሆኑም ወንዶች በሴቶች እምነት ማጣት እንዲሁም ከልማዳዊ አስተሳሰብ የሚመነጩ ጎታች እይታዎች አሁንም ሴቶች ከወንዶች ጋር እኩል እንዳይበቁና እንዳይደመጡ ምክንያት ሆኗል። ነው ያሉትም የትም ቦታ ቀበሌ ላይ ያለ ዛሬ ሐራስመንት ትምህርት ቤት ላይ ያለ ሐራስመንት እሱን ከፈራ ወደ አመራርነት ለመምጣት በጣም እንቸገራለን። እሱ አለ እሱ ግን የሚለካው ፐርሰናል አቋም ላይ ይለካል። ነው ምለው እኔ እንደ ሴት አመራር ማለት ነው የእኔ ፐርሰናል አቋም ምን መሆን አለበት። እንደ ስርዓት ይሄንን እንካሬጅ የሚያደርግ ይሄን የተሻለ ነው ይሄ ቀጥልበት የሚል ፓርቲ የለንም እንደ ክልልም እንደ ሀገርም። ስለዚህ በዚህ መካከል ይሄንን ሊያመጣ የሚፈልግ አመራር ካለ እዛ በማጋለጥ የማትችል ከሆነች እዛው እሽሩሩ ከሱ ጋር ካለች እዛው ሄዳት ትቀራለች። ስለዚህ የግል አቋምን የሚጠይቁ አሉ። እድል አለማግኘት፣ ህገ መንግስታዊ መብቶች አለመከበርና ኢትዮጵያ የፈረመቻቸው አለም አቀፍ ስምምነቶች መጣሳቸው ዋነኛ ተግዳሮቶች መሆናቸውንም ተናግሯል። ተሳታፊዎች በበኩላቸው ሴቶች በኢኮኖሚ አቅም ከወንዶች ያነሱ መሆናቸው የፖለቲካ ተሳትፏቸው ማነስና የተጣልባቸው ማህበራዊ ጫና አሁንም ሰውነታቸው እንዳይከበር የሚያደርጉ ጉዳዮች እንደሆነ ነው የተናገሩት። በሚኒስትር ደረጃ ሴቶች ስልጣን እንዲይዙ ቢደረግም በታችኛው መዋቅር ለውጥ አለመኖርም የተነገረ ሲሆን በደቡብ ክልል የሴቶች የውሳኔ ሰጭነት ተሳትፎ በመቶኛ ገና በጣት ከሚቆጠር እጅ አላለፈም ተብሏል። በውይይቱም ለውይይቱ በቀረበው ጽሑፍ ላይ እንደተገለጸው አባታዊ ስርዓት ሊቀራ ለመቻሉ ባህላዊ አመለካከት ተቀባይነት ማጣት፣ ቤተሰብ የመምራት ኃላፊነት እንዲሁም ሴቷ ከምትጠብቀው በላይ እንድትሰራ መጠበቅና ህጻናት የማሳደግ ኃላፊነት ተጨማሪ ተግዳሮቶች ናቸው። አሁን ያለው ፖለቲካዊ ስርዓት፣ ኢትዮጵያ የተቀበለቻቸውና የፈረመቻቸው ስምምነቶች መኖራቸው፣ ትንሽም ቢሆኑ መልካም ወንዶች መታየታቸውና በከተማ የተማሩ እችላለሁኝ የሚሉ ሴቶች ቁጥር መጨመር ደግሞ ምቹ ሁኔታዎች መሆናቸው ነው። ጽሁፉን ያቀረቡት በሀዋሳ ዩኒቨርሲቲ የኤች አይ ቪ መከላከልና የስርዓተ ፆታ ማጎልበት ዳይሬክቶሬት ዳይሬክተር ወይዘሮ ትግስት ከበደ ተናገሩት። የሴቶች ችግር በጥናት አይመለስም ያሉት ወይዘሮ ትግስት ጾታዊ ትንኮሳ ራሱን የቻለ ትልቅ ፈተና መሆኑን ተናግሯል። ጥናት አይደለም የዚችን ሀገር ችግር የሚፈታው እኔ ማቀውን ችግር በጥናት ኮንፊርም እንዲደረግልኝ አልፈልግም። እኔ እኔ ውስጥ ያለን ችግር እንዴት ነው ሌላ ሰው አጥንቶ ለእኔ የሚነግረ የመልሱ ኮንፊርሜሽን ለሌሎች ትልልቅ ድርጅቶች እዚያ ሆነው ገንዘብ እንደዚህ እንደ ኦርጋናይዜሽኖች ብር እንዲሰጡን ፕሮፖዛል ለመጻፍ እንዲጥናት አጥንተን እኚ ፋይንዲንጎች አሉ እኚህ ጥናቶች እንዲያሳያሉ ለማለት ነው። እኔ ጋር ያለን ችግር ሌላ ሰው ሊነግረኛ አይገባም። ኢምፓወር ለመደረግም መጀመሪያ ምንድን ነው ክፍተትሽ ምኑ ጋ ነው ችግርሽ ተብዬ መጠየቅ አለብኝ እንጂ እኚህ ናቸው ቻሌንጆቹ፣ እኚህ ናቸው ኦፖርቹኒቲ። ይሄን ኦፖርቹኒቲ ተጠቅመሽ ይሄን ቻሌንጅ ቻሌንጅ አርጊው። ቻሌንጁን ራሱ መልሶ ወደ ራሷ ነው የሚያመጣው ናቸው እኚህ ነገሮች ናቸው መታየት ያለባቸው። ለእኔ ሴት ልጅን መልከፍ፣ ሴት ልጅን መንገድ ላይ ማማለል ጉንተላ ምናምን በጣም ኖርማል የሆነ ነገር እንዴት ታይቶ ይታለፋል? እሸትና ቆንጆ ምናምን ተብሎ ተዘፍኖ ነው የለ ወይ? እንዴት ምናምን የሚሉ ሰዎች አሉ። እኔ የእኛ ዩኒቨርሲቲ ማኔጅመንት አባል የነበሩ ቶፕ ሊደርስ፣ አሁን ዩኒቨርሲቲውን ለቀው የሄዱ ሰዎች ያሉኝን ነገር ልንገራችሁ። አንቺ ጤነኛ አይደለሽም ወይ? እንዴት አድርጎ ሚስት እንዲያገባ ነው የምትፈልጊው? እንዴት እንዲያገቡ ነው ታዲያ? ከሰማይ ነው እንደሚመጣው ሚስት ተጀናጅ ነው እንደዚህ ብሎ ነይ ውጪ ነይ እንዲላርግሽ ብሎ ነው። ይሄ እንግዲህ የተማረ ሰው ፕሮፌሰር ደረጃ ምናምን የደረሱ ሰዎች መማር ከጀንደር ቢያዝ አያድንም ባይዘው በጣም ኮንፊርም ያደረኩት ነገር ሴንተር ፎር ኮንሰርን በሚጻሩ ሲኦሲ የተሰኘ መንግስታዊ ዩናን ድርጅት ቦርድ ሰብሳቢ አቶ ኩስያ በቀለ በበኩላቸው ሴቶችን ለማብቃትና ወደ ውሳኔ ሰጭነት ለማምጣት በፌደራል ደረጃ በጎና ጅምር ስራዎች ቢኖሩም በታችኛው መዋቅሮች ሰፊ ክፍተት አለ ብለዋል። በጣም ክፍተት አለ። በጣም ሰፊ የሆነ ጋፕ አለ። ስለዚህ ምን ማድረግ አለብን? እንደ ሲቪል ሶሳይቲ አሁን ቅድም እንደተባለው ምቹ ሁኔታም ተፈጥሯል። የህብረተሰቡን ግንዛቤ በመፍጠር የስቴክ ሆልደሮችን ግንዛቤ በመፍጠር ሴቶች የበለጠ ወደ ውሳኔ ነት እንዲመጡ አስተዋጽኦ ማድረግ አለብን እንደ ሲቪል ሶሳይቲ ሴክተር። ይህንን ለመቅረፍም የመንግስት ተቋማት ከባለድርሻ አካላት ጋር በባህርይ ለውጥና በግንዛቤ ማስጨበጥ ዙሪያ መስራት አለባቸው ነው ያሉትም ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ አዋሳ። ዮናታን ዘብዲዮስን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ወደ ወሎ ይወስደናል። የአማራ አቀፍ ልማት ማህበር በሚቀጥሉት ሁለት ዓመታት ከ21 ቢሊዮን ብር በሚልቅ ወጪ በክልሉ ውስጥ የሚገኙ ትምህርት ቤቶችን ደረጃ የማሻሻል ስራዎች እንደሚሰራ አስታወቀ ይላል። ለስራው የሚያስፈልገው ወጪ በልማት ማህበሩ አባላት መዋጮ፣ በክልሉ መንግስትና በውጭ አገራት በሚገኙ በጎ አድራጊዎች ድጋፍ የሚሸፈን መሆኑን ጠቅሶ መስፍን አድራጊ ተከታዩን አድርሶናል። የልማት ማህበሩ ህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለማየሁ ሞገስ መረጃዎችን አጣቅሰው እንደገለጹት በክልሉ ውስጥ አገልግሎት እየሰጡ ካሉት ትምህርት ቤቶች ደረጃቸውን የጠበቁት 16 በመቶ ናቸው። በግንባታ በግብአት አቅርቦትና ለየክፍል ደረጃዎቹ ተገቢውን መምህርና የትምህርት አስተዳደር ባለሙያ በመመደብ ከፍተኛ እጥረት እንደሚስተዋል የሚያስረዱት አቶ አለማየሁ ይህ ደግሞ በቀጥታም ሆነ በተዘዋዋሪ የትምህርት ጥራቱን እያውከዋል ባይ ናቸው። ዓለም የስልጣኔ ጣራ ላይ ደርሳለች በሚባልበት በ21ኛው ክፍለ ዘመን አሁንም በ በክልሉ በዳስ ውስጥ የሚማሩ በዛፍ ጥላ ስር ፊደል የሚቆጥሩ አሉ። ሊፈርሱ በደረሱ ጭቃ ቤቶች ውስጥ መደበኛ ትምህርታቸውን የሚከታተሉት በርካታ ናቸው። ይህን ችግር መፍታት እንደ አቶ አለማየሁ ለነገ የሚባል የቤት ስራ አይደለም። የነገ ትውልድ ምትገነባ ከሆነ ትምህርት ላይ መስራት አለብን። ይህን ከግንዛቤ በማስገባት አልማ በሚቀጥሉት ሶስት ዓመታት የትምህርት ቤቶችን ደረጃ ከአስራ ስድስት በመቶ ወደ ሀምሳ በመቶ ለማድረግ ሀያ አንድ ነጥብ አራት ቢሊዮን ሞበላይዝ ያደረጋል። ለሁለት ዓመታት በሚዘልቀው ፕሮጀክት አራት ሺህ ሁለት መቶ ሰማኒያ አንድ አዲስ የቅድመ መደበኛ መጀመሪያ ደረጃ ና የሁለተኛ ደረጃ ትምህርት ቤቶች ይገነባሉ። 373 ትምህርት ቤቶች ደግሞ የደረጃ ማሻሻ ይደረግላቸዋል። 234 ትምህርት ቤቶች የቤተ ሙከራና ዲጂታል ቤተ መጻሕፍት ይሟሉላቸዋል ነው የተባለው። ለስራው የሚያስፈልገው ወጪ አልማ አሉኝ በሚላቸው ከሚሊዮን የሚልቁ አባላቱ መዋጮ፣ በክልሉ መንግስት እና በውጭ አገራት በጎ አድራጊ ድርጅቶች ድጋፍ እንደሚሸፈን ታውቋል። ግንባታው የትምህርት ጥራቱን ከማረጋገጥ ባለፈም ሌላ አንድምታለው ይሄ ስራ ህዝብ አቅም ፍላጎትን የሚያረጋግጥበት ትልቅ ስራ ነው። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ሙሉ አበበ እንደገለጹት አልማ የወሰደው ተነሳሽነት የትምህርት ጥራትን በማረጋገጥ ተወዳዳሪ ትውልድ ለመፍጠር ያስችላል። የአማራ ክልልና ኢትዮጵያ ያልባቸውን የተማረ የሰው ኃይል እጥረት በመቅረፍ የላቀ ሚና ይጫወታል። ትምህርት ቤቶች የምንመካቸው አንደኛ በግባታቸው ነው፣ ሁለተኛ በመማር ማሰን በሂደታቸው ነው፣ ሶስተኛ በሚያመጡት የተማሪዎች ኢትዮ ስለሆነ ይሄ ትልቅ ሀሳብ ነው። ይሄ ሲከተሳካ ለእኛ ለክልላችን ትልቅ ድል ነው ብለን ነው የምንወስደው ወስደው ደረጃ በታች ያሉ ትምህርት ቤቶቻችን ለማሻሻል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራልና የኦሮሚያ ክልል ከፍተኛ ባለስልጣናት በኦሮሚያ ክልል አርሲ ዞን በኩታ ገጠም የአስተራረስ ዘዴ ያለመ የስንዴና ገብስ ማሳጎበኞ የጉብኝቱ ዓላማ የግብርና ዘርፍን የግብርና ዘርፍን ያለበትን ደረጃ በመገምገም አርሶ አደሩን ለማበረታታት ያለው መሆኑን ተገልጿል። ሙክታር ጀማል ዝርዝር አለው። በጠቅላይ ሚኒስትር አብይ አህመድ የተመራው የልዑካን ቡድን በአርሲ ዞን ዲገሉና ጢጆ ወረዳ ሄጦሳና ሙኔሳ ወረዳዎች በአርሶአደር አደር በኩታ ገጠም የእርሻ ዘዴ የለሙ የስንዴና የገብስ ማሳዎችን ጎብኝተዋል። በኩታ ገጠም የአስተራረስ ዘዴ የተመዘገበው ልምድ በግብርናው ዘርፍ ትልቅ ውጤት ማስገኘቱን ዶክተር አብይ አህመድ ተናግረዋል። የተገኘው ልምድ በቀጣይ ሶስት ዓመታት እንደ ሀገር ከውጭ የሚገባውን ስንዴ ለማስቆም የታሰበውን እቅድ ለማሳካትም አስተዋጽኦ ይኖረዋል ብለዋል። መላው ሕብረተሰብ አንድነቱን በማጠናከር ፊቱን ወደ ልማት እንዲያዞር ጠቅላይ ሚኒስትር አብይ አህመድ መልእክታቸውንም አስተላልፈዋል። ምን ብሔራዊ እንዳለ ለማየት የአርሶ አደሩን ጥረት ለማየት እና ከመንግስት የሚጠበቅ ነገር ካለም ለማወቅ የመጣ ነው። በጣም አስደሳች ጊዜ የነበረው ወጣ ተብሎ ከህዝቡ ጋር የህዝቡን ስራ ማየት ሲቻል ወዴት እየን እንዳለን ተስፋችን እንደሆነ ለማየት ትብስል ስለሆነ ትልቅ ሞራል ያየ ነው። ይህንን ስራ ማጠናከር ነው። አርሲ አብዛኛው እንዳያችሁት ወደዚህ ስራ እየገባ ነው። ባሌም በከፊል እየገባ ነው። በመላ አገሪቱ ወይን እያሰፋን ከሄድን ቢያንስ በልተን ማደር ኢሾ አይሆንም። አሁን ስንዴ እያስገባን ነው ከውጭ ማስቀረት እንችላለን። በሶስት ዓመት ውስጥ ከውጭ የሚገባ ምስል እንት ማስቀረት የጀመርነው ስራ አለ ያምን ላይ እንዳለ ለማየት ተሞክሯል። ውጤቱም በጣም ተስፋ ሰጪ ነው። መበርታት ነው መበርታት መተጋገዝ መስራት፣ ፖለቲካ ብቻ ሳይሆን ስራው ላይ መጠንከር መተጋገዝ ያስፈልጋል። ያን ካደረግን ኢትዮጵያ ተስፋ ያላት ሀገር፣ የምትቀየር ሀገር ናት። በአርሲ ዞን የተለያዩ ወረዳዎች ከሰባት መቶ ሄክታር በላይ ማሳ በኩታ ገጠም አስተራረስ ዘዴ መልማቱን የአርሲ ዞን አስተዳዳሪ አቶ አባድር አብዳ ለአሜሪካ ድምፅ ተናግረዋል። ኩታ ገጠም ማሳዎች በዲገሉና ጢጆ ወረዳ 312 ሄክታር፣ በየጦሳ ወረዳ 372 ሄክታር እና በሙኔሳ ወረዳ 78 ሄክታር መልማቱንም ነው አቶ አባደር የተናገሩት። ማሳቸውም በመደራጀት በኩታ ገጠም ሲያለሙ የነበሩ አርሶ አደሮችም የተገኘው ውጤት አመርቂ፣ ወደፊት ከዚህ በላይ መስራት እንደሚቻልም ዋስትና ነው በማለት ለአሜሪካ ድምፅ ተናግረዋል። በፕላስተር መዘራቱ አንድ አይነት ዘር በአንድ አቅጣጫ መዘራቱ ለማሳጨድም ሆነ ዘርም እንዳይቀያየት በማድረግ ጥቅም እንደሚኖረው በተምረን ከዛ በኋላ በሙከራ ሞክረን አሁን ደግሞ ጥቅሙን አይተን በፍላጎታችን አንድ ላይ ፕላስተር ማድረጋችን በጣም እና ያ መታያቱ ደግሞ ለወደፊትም ለሌላም ገበሬ ተቀይሮ ሁሉም በፕላስተር እንደሚዘራ ነው። የተሻለ ምርት ለማምጣት ምን ልትረዱ ነው የሚገባው፣ ከመንግስትም ከሚመለከተው አካልም መስመር መዝራትን በፊት አልተቀበልነውም ነበር። ከዛሬ በሁለት ሺህ አምስት ስልጠና ላይ ነው የሰለጠን ነው። ያን ጊዜ እንደ ነውር ነገር አይተን ነበር። እንዴት እንዴት በመስመር ይዘራል፣ እንዴት ይተከላል፣ እንዴት ደግሞ ምርት ያመጣል የሚለውን ነገር አላመንበትም ነበር። ከዛን ወዲህ በሙከራ ስንገባበት አሁን ያለመስመር እኛ እንጠቀም። ይሄኛውም ደግሞ ፕላስተር አሁን በቅርብ ነው ዛሬ ሶስት አመት ምናምን ነው እንደ ሙከራ እንደዚህ አድርጉ ዘር ሲሰጣቸው በማለት በማበረታት ዘር እየሰጡን ለሙከራ ለአስር ሄክታር አምስት ሄክታር ምናምን በዚህ እየተጠጋጋ ሄዶ ዘርም ደግሞ እያመጡ ኤንጂኦዎች የምርጥ ዘር እያመጡ እየሰጡ በዛ ተመረካርተን ነው ዘንድሮን ያው ነው የዘር እና ያቀረቡልን እንጂ በዛ ሁኔታ ያው ዘር በወቅት ለመምጣትና መዳበሪያ በወቅት የሚያስፈልገውን ያህል የሚመጣልን እና የአረም መድኃኒቶች በወቅቱ የሚቀርብልን በጣም ደስ ይለ ነው። በጉብኝቱ ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ በተጨማሪ የኢፌድሪ መከላከያ ሚኒስትር አቶ ለማ መገርሳ እና የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳም ተገኝተዋል። በመሰል የኩታ ገጠም የአስተራረስ ዘዴ የሚለማ እርሻ ማሳ ምርትና ምርታማነትን ከመጨመር አንጻር ከፍተኛ ውጤት ስላለው ሊበረታታ የሚገባ አሰራር መሆኑንም ነው የኢፌዴሪ መከላከያ ሚኒስትር አቶ ለማ መገርሳ የተናገሩት። ቆኒኬኝ ጭጭታቱሬ ወልት ዱፍተኒ ክላስተራን ጃረምተኒ ግብርናችን የተበጣጠሰ ነበር። በኩታ ገጠም አንድ ላይ ተደራጅታችሁ ትላልቅ ሥራዎችን ሰርታችኋል። ይህንንም በዐይናችን መመልከት ችለናል። እድገት መሰረቱ ከእንዲህ አይነት ጅማሮ በመሆኑ በጣም ተደስተንበታል። እናንተንም እንኳን ደስ ያላችሁን ልንላችሁ እንፈልጋለን። መከሲራዋን ከናፍ ጉዳ ዋን ገመኔፍ እስንልበገገመደን ሲኒ በርባልና የኩታ ገጠም ማሳ የእርሻ ዘዴ ማለት አንድ አካባቢ ላይ የሚገኙ አርሶ አደሮች በአንድ አይነት አዝዕርትና ተመሳሳይ የአስተራረስ ዘዴ ምርትና ምርታማነት እንዲጨምር በጋራ የሚያለሙት የእርሻ ሂደት መሆኑን ተገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ አድማጮች አሁን አጫጭር ዜናዎች እናሰማለን። ከመላ ዓለም የገዘፈ ኢኮኖሚ ያላቸው ዩናይትድ ስቴትስና ቻይና የጥርስን በጥርስ አይነት የቀረጥ ጦርነቱን አቁመው አዲስ የንግድ ስምምነት ለማድረግ ዋሽንግተን ቻይናን በግማሽ መንገድ ያለችውን እንድታገኛት ቻይና ዛሬ ጥሪ አቅርባለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ገንግ ሹዋንግ ዩናይትድ ስቴትስ ከቻይና ጋር ተስማምታ ሁለቱንም አገሮች በሚጠቅም የንግድ ግንኙነት እንደምትቀጥል ተስፋ አደርጋለሁ ብለዋል። ሁለቱም አገሮች የሚያካሄዱት የንግድ ንግግር በመጪው ወር ዋሽንግተን እንዲቀጥል ቀጠሮ የተያዘ ቢሆንም የቻይና ጥሪ ዩናይትድ ስቴትስን ወደ አዲስ ስምምነት ያመራ እንደሆነ አጠያያቂ ነው። ዩናይትድ ስቴትስና ደቡብ ኮሪያ በቅርቡ ሲያካሄዱት የቆየ ወታደራዊ ልምምድ አብቅቷል። የሰሜን ኮሪያን ጉዳይ እንዲከታተሉ የተወከሉ ከፍተኛ የዩናይትድ ስቴትስ ልዑክ በደቡብ ኮሪያ መዲና ሰውል ይገኛሉ። ከሰሜን ኮሪያ ጋር እንዲደረግ ሲጠበቅ የነበረውን የስራ ንግግር ለመቀጠል የተመቻቸ ይመስላል። ከሰሜን ኮሪያ ምላሽ እንዳገኘን ስራ ለመጀመር ዝግጁ ነን ሲሉ የሰሜን ኮሪያን ጉዳይ የሚከታተሉት የአሜሪካ ልዑክ ስቲቨን ቢገን ተናግረዋል። በደቡብ ኮሪያ የሶስት ቀናት ጉብኝት ለማካሄድ ትላንት ሰውል ገብተዋል። የተከበራቸው አድማጮቻችን፣ ለምሽቱ ያሰናዳናቸው ዝግጅቶች ሊጠናቀቁ የቀሩን ጥቂት ደቂቃዎች ናቸው። የስንብት ዜማ እንጋብዛለን። ጸጋይ ሸቱ ነው አሁን እየሰማችሁት ባለው የጸጋ ይሸቱ ወርቀ ዘቦ ነው የምንሰናበተው። የትግርኛ ስርጭት ይሄ እንዳበቃ ይከተላል። በእኛ በኩል ለነገ ምሽት ከምሽት ሶስት ላይ እንገናኝ። ያስተናገድናቸው አሉ አከብደና አዳኒት ፍሳየነን ከፕሮግራሙ ዋና አዘጋጅ ስታበላቸው እንዲሁም ከሌሎች ባልደረቦቻችን ጋር መልካም ምሽት ደናደሩ እንላለን።